ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መጪው ሀገር አቀፍ ምርጫ አመቺ ሁኔታ ለመፍጠር ለሚያስችል ጊዜ መራዘም አለበት ሲል በአቶ አዳነ ታፈስ የሚመራው ኢዴፓ አሳስቧል። ዝርዝሩን በአብይ ርዕስ ይዘናል። በድሬዳዋ ከሳምንት በፊት መቀስቀሱ የተነገረው ቺኩንጉያ የተባለው ወረርሽኝ ከ7 ሺ በላይ ነዋሪዎች ማጥቃቱን፣ በምዕራብ አርሲ ዞን በሻሽመኔና በሻላ ወረዳዎች የተከሰተ የኮሌላ ወረርሽኝ ደግሞ ስድስት ሰዎች መጋለጣቸውን የየአካባቢዎቹ የጤና ቢሮዎች አስታወቁ የሚሉት በዘገባዎቻችን ውስጥ ይዘዋል። በተጨማሪም በምሽቱ የዜና ክፍለ ጊዜያችን የኢትዮጵያ የገቢዎች ሚኒስቴር ያዝኩ ስላላቸው ከ134 ሚሊዮን በላይ ብር ግምት ያላቸው ኮንትራባንድ መሣሪያዎች፣ ሸቀጦችና ሌሎችም ቁሳቁስ የተባበሩት መንግስታት ድርጅት የኢቦላን ወረርሽኝ አስመልክቶ ያወጣው ማሳሰቢያና ሌሎችም ዘገባዎች ይገኙበታል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ዛሬ ሐሙስ ነሐሴ 16 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና እኔም ሰሎሞን አባተ ከፕሮግራሙ መሪ ንጉሡ ታምሬ ጋር እንዲሁም ከስርጭቱ መሐንዲስ ጋር አብረናችሁ እናመሻለን። የስርጭቱ መሐንዲስ አልሳንቶስ ነው። በቅድሚያ የሰዓቱን የዓለም ዜና አናሰማቸው። በቀጣዩ ሀገር አቀፍ ምርጫ አመቺ ሁኔታ ለመፍጠር ለሚያስችል ጊዜ መራዘም እንዳለበት በና አቶ አዳነ ታፈሴ የሚመራው ኢዴፓ አሳስቧል። ምርጫው በተያዘለት ጊዜ እንዲካሄድ ግፊት እያደረግ ጉ ነው ያላቸውን የፖለቲካ ኃይሎችም ተችቷል። እነዚህ ኃይሎች ሰላማዊ ባልሆነ ሁኔታ ውስጥ በሚካሄድ ምርጫ ለስልጣን ለመብቃት የተሻለ እድል እንዳላቸው ያመኑ ናቸው ብሏል። የነ አቶ አዳነ ታፈሰ ኢዴፓ ምርጫን የማራዘም ስልጣን የእኔ አይደለም ያለው ብሔራዊ ምርጫ ቦርድ ደግሞ ምርጫው በተያዘለት ጊዜ ይካሄዳል፣ በሚል ዝግጅት እየተደረገ መሆኑን ለቪኦኤ አስታውቋል። በምሽቱ አብይ ርዕስ ዝርዝር ዘገባውን ይዘናል። የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት በአቃቤ በአቃቢ ህግና በተለያዩ መዝገቦች ክስ በመሰረተባቸው ቁጥራቸው ከሀያ በላይ የሚሆኑ ተጠርጣሪዎች መካከል በዋስትና ጉዳይ የግራ ቀኝ ክርክሮችን ሰምተዋል። ፍርድ ቤቱ ጉዳዩን መርምሮም ብይን ለመስጠት ቀጠሮ ቆርጧል። መለስካቸውማ ተከታትሎታል። ፍርድ ቤቱ ትናንት ከቀትር በኋላ በዋሎ ችሎት እናስጠራው ከበደ በሚል መዝገብ 24 ሰዎች እነ ሲያምር ጌቴ በሚል መዝገብ ሁለት ሰዎች እንዲሁም የኢንፎርሜሽን መረብ ደህንነት የቀድሞ ምክትል ዋና ዲሬክተር ሌተና ኮሎኔል ብንያም ቶወልደና በአቃቤ ህግ መካከል የተነሳውን የዋስ መብት የተመለከተ ክርክር አዳምጠዋል። በናስጠራው ከበደና በነ ሲያምር ጌቴ የቀረበው ክርክር ባጭሩ በታች ፍርድ ቤት ማለትም በፌዴራሉ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ለ26 ተጠርጣሪዎች በተለያየ የገንዘብ መጠን የተፈቀደው የዋስ መብት በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ሁለተኛ ወንጀል ችሎት መታገዱ ትክክል አይደለም የሚል ነው። የተጠርጣሪዎቹ ጠበቃ አቶ መስድ ገበየው ለቪኦኤ እንዳስረዱት የፌዴራሉ ከፍተኛ ፍርድ ቤት የአካባቢ ህግን አቤቱታ በመቀበል ጉዳዩን በዝርዝር ሳይመረምር አቃቢ ህግ ተጨማሪ የምርመራ ጊዜ ስለጠየቀ ብቻ የተጠርጣሪዎችን የዋስ መብት ማገዱ የህግ መሠረት የለውም ብለዋል። አቃቢ ህግ በበኩሉም ተጠርጣሪዎቹ ተጨማሪ ጥቃቶች በአዲስ አበባና በሌሎችም የአገሪቱ ክፍሎች ለመፈጸም ሲዘጋጁ እንደነበሩ በመግለጽ የዋስ መብታቸው እንዲታገድ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመተ በኋላ ጉዳዩን መርምሮ ብይን ለመስጠት ለነሐሴ 22 ቀን 2011 ዓ ም ቀጠሮ ይዘዋል። በሁለቱም መዝገቦች የቀረቡትን ተከሳሾች አቃቢ ህግ ባለፈው ሰኔ ወር ተደርጓል ከሚባለው የመፈንቅለ መንግሥት ሙከራና ከዚህ ጋር በተያያዘም በባህርዳርና በአዲስ አበባ ከተሞች በተፈጸሙ ግድያዎች በሽብር ወንጀል ጠርጥሬያቸዋለሁ ብሏል። ይኸው ይግባኝ ሰሚ ችሎት በአቃቢ ህግና በኢንፎርሜሽን መረብ ደህንነት የቀድሞ ምክትል ዋና ዲሬክተር ሬተራ ኮንን ቢልያም ቶን ለመካከል የተነሳውን የዋስፖርት ጥያቄ ክርክር አዳምጧል። አቃቢ ህግ ቀደም ሲል የፌዴራል ከፍተኛ ፍርድ ቤት ለሌተና ኮሎኔል ቢንያም ተወልደ ፈቅዶት የነበረውን የዋስ መብት ለጠቅላይ ፍርድ ቤት አቤት በማለት ማሳገዱ ይታወሳል። ፍርድ ቤቱ ትናንት የሁለቱን ወገኖች ክርክር በዝርዝር አዳምጦ ብይን ለመስጠት ለነሐሴ 2 ቀን 2011 ዓ ም ቀጥሮ ቆርጧል። የኢንፎርሜሽን መረብ ደህንነት የቀድሞው ምክትል ዋና ዲሬክተር ሌተና ኮሎኔል ቢንያም ተወልደ በቁጥጥር ስር ከዋሉ ከአንድ ዓመት በላይ ተቆጥሯል። በአሁኑ ወቅት አቃቢ ሕግ በአምስት የተለያዩ የሙስናና ሌሎች ወንጀሎች ክስ መሥረቶባቸው እየተከራከሩ ናቸው። በተከሰሱበት ጉዳይ ቀጣዩ ቀጠሯቸው ለጥቅምት 26 2012 ይውላል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው። መሳሪያዎች ሸቀጣሸቀጥ፣ እና ገንዘብ ከሀገር በሕገ ወጥ መንገድ ሲወጡ ሰሞኑን መያዙን የኢትዮጵያ ገቢዎች ሚኒስቴር አስታውቋል። በአንድ ወር ውስጥ የተያዙት ሕገ ወጥ መሳሪያዎችና ሸቀጣሸቀጥ ግምት ከ134 ሚሊዮን ብር በላይ መሆኑን መስሪያ ቤቱ ገልጿል። በዚህ ዓመት የጦር መሳሪያና የተለያዩ ማዕድናትን ጨምሮ በአጠቃላይ ከ1.6 ቢሊዮን ብር በላይ ግምት ያላቸው የኮንትራባንድ ዕቃዎች መያዙን ሚኒስቴሩ አክሎ አመልክቷል። ፀሐይ ዳምጦ ተጨማሪ አላት። እንደ ኢትዮጵያን አቆጣጠር በ2011 ዓ ም በሐምሌ ወር ብቻ ከተለያዩ ምርቶች፣ ሸቀጣሸቀጦች፣ የተለያዩ ሀገራት ገንዘብ፣ እንዲሁም ወርቅና ሌሎች በርከት ያሉ መሳሪያዎች መያዙን የገቢዎች ሚኒስቴር ያወጣው መረጃ ያመለክታል። ሰሞኑን መነሻውን አዲስ አበባ ያደረገ አንድ ግለሰብ በጅጅጋ አካባቢ ሞምባስ የተባለው ቦታ ከ8.7 ኪሎግራም ወርቅ አርባ አንድ ሺህ የአውሮፓ ዩሮ ና 55600 የሳውዲ ሪያል ጋር መያዙንም ጭምር ሚኒስቴር መስሪያ ቤቱ ገልጸዋል የተያዙት ህገ ወጥ ነገሮች በአጠቃላይ መቶ ሰላሳ አራት ሚሊየን ብር በላይ ግምት ያላቸው መሆኑን የሚኒስቴሩ የኮሚኒኬሽን ዳይሬክተር ወይዘሮ ኡሚ አባ ጀማል ለአሜሪካ ድምጽ ራዲዮ ተናግረዋል ገረብየ ኬሳ ካራ ኮንትሮባንዲቲን ኦሶ ገለሉ ሜሻወን ቀበመን ማለቅኔ ኢሳኔ ትልማማኔ

በአቋራጭ ለመበልጸግ አልመው ይሰራሉ። ነገር ግን ኮንትሮባንድ ሁለንተናዊ ጉዳት ያስከትላል በማለትም ተናግረዋል። ዳይሬክተሯ የገቢዎች ሚኒስቴር ኮንትሮባንድ ለመቆጣጠር ባደረገው የቅንጅት ስራ በ2011 ዓ ም አንድ ቢሊየን 600 ሚሊየን ብር የሚገመት የኮንትሮባንድ እቃዎች፣ የተለያዩ ማዕድናት፣ የውጭ ሀገር ገንዘብ፣ ወርቅ፣ የጦር መሳሪያ እና ሌሎች መያዙን ወይዘሮ ኡሚ አባጀማል አስታውሷል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን ለዘገባዋ እናመሰግናለን። በድሬዳዋ ከሳምንት በፊት መቀስቀሱ የተነገረው ቺኩንጉያ የተባለው ወረርሽኝ ከሰባት ሺህ በላይ ሰው ማዳረሱን የከተማው ጤና ቢሮ አስታወቀ። በሽታው በጤና ተቋማት ላይ ጫና እያሳደረ ነውም ተብሏል። ለበሽታው ተገቢ ትኩረት አልተሰጠውም የሚሉ ታማሚዎችም ተሰምተዋል። ወረርሽኙን ለመከላከል ነገ በመላዋ ድሬዳዋ የጽዳት ዘመቻና የመድኃኒት ርጭት እንደሚካሄድ የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። አድማጮች በዚህ ላይ ዘርዘር ያለ ዘገባ በመጽሄት ነው እናቀርባለን። በመጪው ሳምንት የኢቦላ መዛመት ወደ በረታባት ኮንጎ ዲሞክራሲያዊት ሪፐብሊክ የተባበሩት መንግስታት ድርጅት ዋና ጸሐፊ ይሄዳሉ። ማርጋሬት በሺር ከተባበሩት መንግስታት ድርጅት ጽህፈት ቤት ዋና መስሪያ ቤት ያስተላለፈችው ዘገባ አለ። አዳነች ፍሳዬ ታቀርበዋለች። የኮንጎ ዲሞክራሲያዊ ሪፐብሊክ አልፎ አልፎ የኢቦላ በሽታ ሲዛመትባት ቆይቷል። በአሁኑ ወቅት በሀገሪቱ የተዛመተው ኢቦላ ግን ከዚህ በፊት ከገጠሟት የከፋ ነው ተብሏል። ከአምና ጀምሮ መዛመት መቀጠሉም ታውቋል። የዓለም የጤና ድርጅት እንደሚለው ሀገሪቱ ከ2800 በላይ የኢቦላ በሽተኞችን መዝግባለች። ቢያንስ 1900 ሰዎች በበሽታው መሞታቸው ታውቋል። በሽታው በደምና በፈሳሽ ንክኪ ይተላለፋል። በጦጣዎችና በሌሊት ወፎችም ይዛመታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ሀገሪቱን ለሶስት ቀናት የመጎብኘት እቅድ አላቸው። በመጪው ሳምንት ቅዳሜ እንደሚገቡ ታውቋል። ጉተሬሽ ያለውን ሁኔታ ከተመለከቱ በኋላ ተጨማሪ እገዛ እንዲደረግ የማስተባበር እቅድ እንዳላቸው ቃል አቀባያቸው ስቴፋኒ ዱጀሪች ገልጸዋል። ኖርዝ በሰሜን ኪቩ ክፍለ አገር ከኢቦላ በሽታ ከተረፉ ሰዎችና ከጤና ጥበቃ ሠራተኞች ጋር ተገናኝተው እንዲነጋገሩ ቀጠሮ ተይዟል። የኢቦላ በሽታ ሕክምና ማዕከልን ሲጎበኙ ነው ከሰዎቹ ጋር የሚነጋገሩት። በመዲናይቱ ኪንሻሳም ከኮንጎ ፕሬዝደንት ፌሊክስ ሽሴኬዲ ጋር ተገናኝተው ይነጋገራሉ። የኢቦላ መዛመት ዓለምን የሚያሳስብ አስቸኳይ የጤና ሁኔታ ነው ሲል የዓለም የጤና ድርጅት ባለፈው ሐምሌ ወር አስታውቋል። በሽታው በአብዛኛው የበረታው በሀገሪቱ ሰሜን ምስራቅ በሚገኙት በሰሜን ኪቡ እና ኢቱሪ ክፍላተ ሀገር ነው። ሆኖም በሌሎች የሀገሪቱ ክፍሎችም መግባቱ አልቀረም። በጎረቤት ሀገር ኡጋንዳም ባለፈው ሰኔ ወር ሶስት በሽተኞች እንደነበሩ ተረጋግጧል። በሽታው የያዛቸው ሰዎች ከኮንጎ ዲሞክራሲያዊ ሪፑብሊክ የሄዱ እንደሆኑ እና በኢቦላ በሽታ ምክንያት ከሞተ ዘመዳቸው ጋር ግንኙነት እንደነበራቸው ታውቋል። አመሰግናለሁ አዳነች። የዜናው ክፍለ ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና እኔም ሰሎሞን አባተንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። ዝግጅቶቻችንንና ስርጭቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ መከታተል ትችላላችሁ። እንዲሁም ሰላሙን በአሃዱ ራዲዮ 94.3 ላይ የምንገኛለን። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብይ ርዕስ ይሆናል። ለቅምሻ ግን አንድ ሁለቱን ከምሽቱ ስርጭታችን እናሰማችኋለን። አሁን የአሸንዳ በዓል በትግራይ ክልል በዛሬ ዕለት መከበር ጀምሯል። በመቀሌና አብዩ አዲ ከተሞች በመከበር ላይ ያለውን ይህን በዓል የሚመለከቱ ቅንብሮች ከስፍራው ደርሰዋል፣ በሁለተኛው አጋማሽ ይቀርባሉ። ከአሜሪካ ድምፅ ይሄድ ነው። ከአርባ በላይ እንሆናለን። እነዚህም በቲቪ የሚዘግቡ ባልደረቦቻችን አሉ። እኛ በሬዲዮ፣ በፌስቡክ በሶሻል ሚዲያ የምናሰራጫለን። የሰማችኋት የአሜሪካ ድምፅ ባልደረባችንን ትዝታ በላቸው ነው። ትዝታ በላቸው በቅርቡ አግኝቻት ነበረ። መስመር ላይ ነው ያለችው። ባሪያ ንግድ አሜሪካ ውስጥ አራት መቶ ዓመት ሞላው አሉላ በዛሬው ምሽት እኔ እናንተ ብቻ ነን እኛ ብቻ ነን የቀረ ነው። ስቱዲዮ ውስጥ የስራ ባልደረቦቻችን በስፍራው ይገኛሉ። በርከት ያሉ ድምጾችን በተከታታይ እናቀርባለን ታዲያ ከትዝታና ከአቶ ንጉሴ መንገሻ ጋር ያደረግከው ቃለ ምልልስ ቆየት ብሎ ነው የሚቀርበው። ቆየት ብሎ ይቀርባል። አሁን የምሽቱ አብይ ርዕስ ይቀርባል። ቀጣዩ ሀገር አቀፍ ምርጫ አመቺ ሁኔታ ለመፍጠር ለሚያስችል ጊዜ መራዘም እንዳለበት በአቶ አዳነ ታፈሴ የሚመራው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ አሳሰበ። ምርጫው በተያዘለት ጊዜ እንዲካሄድ ግፊት እያደረጉ ነው ያላቸውን የፖለቲካ ኃይሎች ተችቷል። ኢዴፓ እነዚህ ኃይሎች ሰላማዊ ባልሆነ ሁኔታ ውስጥ በሚካሄድ ምርጫ ለስልጣን ለመብቃት የተሻለ እድል እንዳላቸው ያመኑ ናቸው ብሏል። ምርጫን የማራዘም ስልጣን የኔ አይደለም ያለው ብሔራዊ ምርጫ ቦርድ በበኩሉ በተያዘለት ጊዜ ይካሄዳል በሚል ለምርጫው ዝግጅት እየተደረገ መሆኑን ለቪኦኤ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በሕጋዊ አመራርነት የማውቀው የዶክተር ጫኔን ቡድን ነው ማለቱ ሳያንስ በቁጥር የምንበዛውን የብሔራዊ ምክር ቤት አባላት አግዶን ቆይተዋል ባይ ናቸው። መግለጫ የሰጡት የኢዴፓ አመራሮች ቀደም ሲል በነበረው ምርጫ ቦርድ እገዳ ተጣለብን በሚል ለወራት ከእንቅስቃሴ ታቅበው ከቆዩ በኋላም ነው። እነዚህ የኢዴፓ ብሔራዊ ምክር ቤት አባላት ትናንት መግለጫ የሰጡት በአቶ አዳነ ታደሰ ይመሩ የነበሩትና በቅርቡ ባደረጉት ስብሰባም ተመሳሳይ አመራር መምረጣቸውን የጠቀሱት የብሔራዊ ምክር ቤት አባላት በሰጡት በዚሁ መግለጫ ወደ ፖለቲካ እንቅስቃሴ መመለሳቸውን ይፋ አድርገዋል። ሰኔ 18 2011 ከብሔራዊ ምርጫ ቦርድ በተጻፈ ደብዳቤ መሰረት ኢዴፓ የፖለቲካ ትግሉን ለመቀጠል የሚያስችል መፍትሄ አግኝተዋል ይላል መግለጫው። ይህ መፍትሄ እንዲገኝ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ላደረጉልን ትብብርም በዚህ አጋጣሚ ምስጋናችንን እናቀርባለን በማለት ይቀጥላል መግለጫው። መግለጫው በወቅታዊ የአገሪቱ ጉዳዮችና የህልውና ፈተና ባለው የፓርቲው ጉዳይ ላይ አተኩሯል። ከወቅታዊ ጉዳዮች አንጻር ካነሳቸው ነጥቦች አንዱ ደግሞ ቀጣዩ አገር አቀፍ ምርጫ ነው። ከዚህ አንጻር አገሪቱ ውስጥ አስተማማኝ ሰላምና መረጋጋት አለመኖሩን፣ ከብሔራዊ መግባባት ጋር የተያያዙ በርካታ ስራዎች በብቃት አለመሰራታቸውን፣ አሁን ላለው ችግር መሰረታዊ ምክንያት የሆኑት ህገ መንግስቱና የአገሪቱ አስተዳደራዊ አከላለል መዋቅራዊ መፍትሄ እንዳልተገኝላቸው ጠቅሷል። እናም ምርጫው እነዚህን ተግባራት በአግባቡ ለማከናወን ለሚያስችል ጊዜ መራዘም እንዳለበት አስታውቋል። ምርጫው በህግ በተቀመጠው ጊዜ መካሄድ አለበት የሚሉትንና ጥቂት ያላቸውን የፖለቲካ ኃይሎችም ተችቷል። እነዚህ ኃይሎች የቡድንን የስልጣን ጥቅም በማስቀደም አገርን ወደ ሁለንተናዊ ቀውስ ሊያስገባ የሚችል ምርጫ እንዲካሄድ ግፊት እያደረጉ እንደሆነ ነው ያስረዳው። ታግደን ቆይን ባሉት የብሔራዊ ምክር ቤት አባላት ሊቀመንበር ሆነው የተመረጡት አቶ አዳነ ታደሰ ይህንኑ ሀሳብ ነው የሚያብራሩት አሁን ባለው የማዕከላዊ መንግስት የመዳከም አዝማሚያ ህግና ስርዓትን ማስከበር በማይችልበት ሁኔታ፣ ሁለተኛ የአንድነት ኃይሉ ኢትዮጵያዊ ማንነትን የሚያራምደው ጠንካራ ኢትዮጵያዊ ማንነት ያላቸው ኃይሎች በተዳከሙበት ሁኔታ ይሄንን ምርጫ ብናካሄድ አዲስ የትብብር መንፈስ ፈጥረን ስልጣን በአቋራጭ እናገኛለን ከሚል መንፈስ ነው። በእኛ እምነት እንደ ግምገማችን ይሄ ምርጫ የሚያመጣው ይዞት የሚመጣው ጣጣ አሁን ካለንበት የባሰ አደገኛ አዙሪት ውስጥ የሚከተን ነው ብለን እናምናለን። ምናልባትም ምርጫው ኢትዮጵያ ለመጀመሪያ ጊዜ የምታካሄደው ዲሞክራሲያዊ ምርጫ መሆኑ ቀርቶ ኢትዮጵያ ለመጨረሻ ጊዜ የምታካሄደው ምርጫ እንዳይሆን ስጋት አለ። ስለዚህ እነዚህ ኮንፌዴሬሽን ኃይሎች አሁን በፖለቲካ የኃይል አሰላለፋቸውን እያስተካከሉ ነው፣ በአንድ ጎራ በመሰባሰብ ላይ ናቸው። የኢትዮጵያ መንግስትም ሆነ ብሔራዊ ምርጫ ቦርድ እስካሁን ምርጫው እንደሚራዘም ፍንጭ አልሰጡም። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ለአሜሪካ ድምፅ ያብራሩትም ዝግጅቱ መቀጠሉን ነው። ምርጫ ማራዘም ወይም ደግሞ የምርጫ ጊዜን በተለይ ደግሞ የምርጫ ዘመንን መወሰን የእኛ ማንዴት አይደለም፣ የኛ ኃላፊነት አይደለም። በሕግ የተሰጠው ኃላፊነት ቦርዱ የሚከናወኑ ምርጫዎችን ማስፈጸም በህግ የተያዘላቸው ጊዜ ገደብ መሰረት እንዲፈጸሙ ማድረግና ለእነሱ አፈጻጸም ደግሞ የሚያስፈልጉ ዝግጅቶች ማድረግ ነው። ስለዚህ ያው ምርጫው በዚህ ጊዜ መካሄድ አለበት ወይስ የለበትም፣ የተመቻቸ ከባቢ ያለው የለም የሚለው ውይይት እንዳለ እንረዳለን እኛ በተለያየ ማህበረሰብ ክፍሎች ዘንድ በፖለቲካ ፓርቲዎችም ዘንድ። ነገር ግን እሱ የፖለቲካ ውይይት ነው እንጂ የምርጫ ቦርዱ ቀጥታ ልክ ከምርጫ ቦርድ ጋር የተገናኘ ስራውና ኃላፊነቱ ጋር ከመጣን ግን የምርጫ ቦርድ ኃላፊነት በተሰጠው ጊዜ ውስጥ ማስፈጸም ነው። አንሌሴ እንዳዞር ወይስ በሌላ አካል ተወስኖ መፈጸም ማይችልበት ጉዳይ አሳማኝ ነው ተብሎ እስካልመጣ ድረስ ስለዚህ በዛ አሰምሽን እኛ ምርጫውን እናካሄዳለን ብለን ነው ዝግጅት እያደረግን ያለ ነው። የማን ስልጣን ነው ምርጫውን የማራዘም በጊዜው እንዲካሄድ የመወሰን የት ጋ ነው ስልጣን ያለው? እሱ እንግዲህ የህግ ባለሙያ መጠየቅ ይሻል ይመስለኛል። በኛ በኩል ግን አይደለም፣ እኛ የምናውቀው እኛ እጅ ላይ እንዳልሆነ ነው። መግለጫው ከዚሁ ከወቅታዊ ሁኔታ ጋር አያይዞ ባስቀመጠው ግምገማ ኢትዮጵያና ኢትዮጵያዊነት በአሁኑ ወቅት ከፍተኛ አደጋ ውስጥ መሆናቸውን ጠቅሷል። ይህ በአሁኑ ሰዓት በአገሪቱ የሚታየው ችግር ግን የ27 ዓመቱ ውርስና ድምር እንደሆነ የቀድሞው የኢዴፓ ሊቀመንበርና የብሔራዊ ምክር ቤት አባል አቶ ልደቱ አያሌው አብራርተዋል። አሁን እየታየ ያለው አደጋ የ27 ዓመቱ ድምር ውጤት ነው። ልዩነቱ ምንድን ነው? ኢህአዴግ የኮንፌዴሬሽን ህገ መንግስት ሰጠንና በተግባር ግን አህዳዊ መንግስት ሰረጋ በፓርቲ ሴንትራሊዝም ሁሉን ነገር ማድረግ የሚችል መፍለጥ መቁረጥ የሚችል አምባገነናዊ መንግስት ነው። ስለዚህ ያን መብት ተጠቅሞ ማንም ምንም ሊያደርግ በማይችል ደረጃ አፍኖ የአህዳዊ መንግስት ስርዓት ተዘረጋ። እኛ ስንል የነበረው ምንድን ነው? እንደዚህ አይነት አምባገነናዊ መንግስት ሲወገድ፣ የፓርቲ ሴንትራሊዝም ሲወገድ፣ ይሄ ህገ መንግስት በሀገሪቱ ላይ የሚያመጣው ጣጣ ያኔ ነው ጎልቶ የሚወጣው ስንል ነበር። እየሆነ ያለው ይሄ አሁን ኢህአዴግን ክልሎችን ያሰራቸው ማዕከላዊነት ተበጣጠሰ ተበጣጠሰ። ኢህአዴግ በማዕከል ደረጃ ተዳከመ። ሲዳከም ገመናችን ችግራችን ጎልቶ ወጣ። ለምንድን ነው አሁን በከፍተኛ ደረጃ የክልል ጥያቄ ጎልቶ ይመጣ? ይሄን ልታደርግ አትችልም ብሎ በኃይል በፕሮሲጀር ሊያፍን የሚችለው መንግስት አሁን የለም። ማዕከላዊነት የለም። ስለዚህ እውነተኛው የህገ መንግስቱ ባህሪና ማንነት ይችን ሀገር ወዴት ይዞ ሊሄድ እንደሚችል ግልጽ እየሆነ መጣ። ይሄ ግን ትናንት ተጀምሮ ዛሬ የተጨረሰ አይደለም። ለዚህ ጉዳይ መቼውንም ጊዜ ቢሆን ዶክተር አብይን ተጠያቂ አድርገን አናቅም ወይም የለውጥ ኃይሉን ተጠያቂ አድርገን አናቅም። ይሄ የ27 ዓመቱ ስርዓት ውጤት ነው። መግለጫውን የሰጡት የኢዴፓ ብሔራዊ ምክር ቤት አባላት ቀደም ሲልም ቢሆን እገዳ አልተጣለባቸውም ብሏል ብሔራዊ ምርጫ ቦርድ። የሁለቱም የኢዴፓ ቡድኖች ሰነዶች ገና የመጨረሻ ውሳኔ እንዳልተሰጠባቸው ነው የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ለአሜሪካ ድምፅ ያብራሩት። እሳቸው እንዳሉት ቦርዱ ሕጋዊ አመራር መሆናቸውን የገለጸላቸውና አሁን በኢዜማ የሚገኙት የዶክተር ጫኔ ቡድን ስለ ውህደትና ተያያዥ ጉዳይ፣ የአቶ አዳነ ታደሰ ቡድን ደግሞ ስለ ሕጋዊ አመራርነት ያቀረቧቸው ጥያቄዎች በቦርዱ እየታዩ ነው። የመጨረሻ ጊዜ በኢትዮጵያ ብሔራዊ ምርጫ ቦርድ ኢዴፓን አስመልክቶ የተሰጠው እንግዲህ የኢዴፓ አመራር የነበሩት ዶክተር ጫኔ እንደሆኑ ነው። ምናልባት አዲስ ውሳኔ ይዛ ላይ ቦርዱ አልሰጠም። የመጨረሻ ጊዜ የነበረው ውሳኔ እሱ ነው። በሂደት ላይ ከዚያ በኋላ ከባቶ አዳን የሚመራው ቡድን አቤቱታ አቅርቦ ከዚህ በፊት የተሰጠው ውሳኔ በድጋሚ ይታይልን ብሎ በድጋሚ ቦርዱም ሊያየው ቃል ገብቷል። እዛ ላይ ነው ያለው። ስለዚህ እንደ ፓርቲ አመራር ይሄኛው አመራር ነው ኢዴፓ የኛው አመራር ነው የኢዴፓ የሚል ውሳኔ አላሳለፍንም ማለት ነው። አዲስ የተለየ ውሳኔ የለም። ኢዴፓ አለ ግን፣ አሁን ፓርቲው አለ። ምክንያቱም እነ ዶክተር ጫንዴ ከበደ የዜማን ከተቀላቀሉ በኋላ ኢዴፓ እንደከሰመ ነበረ ሲነገርም የነበረው እና ኢዴፓን ምርጫ ቦርድ ያቀዋል። አሁን ከሚያውቃቸው ፓርቲዎች አንዱ ነው። አው ያቀዋል ላይ አልከሰመም እስካሁን ድረስ የከሰመ በተለይ ደግሞ ከኢዜማ ከሚባለው አዲስ ፓርቲ ከመመስረት ጋር ተያይዞ የከሰመ ፓርቲ ሰማያዊ ፓርቲ ብቻ ነው። ባለፈው ሳምንት ኦፊሻሊ ከስሞ የመክሰም ሰርቲፊኬትም ተሰጥቶታል። ከዛ ውጭ ያሉ ግን በአንድም ሆነ በሌላ መንገድ አዲስ የተመሰረተው ፓርቲ ጋ በግለሰብ የሚገቡ እንደገና ደግሞ የራሳቸውንም ፓርቲ ትተው የተቀላቀሉ ሊኖሩ ይችላሉ እንጂ እኛ ጋር ሲመጣ ኢዜማ እንደ አንድ ብራንድኒ ብራንድ ኒው ፓርቲ ራሱን ችሎ እንደ ፓርቲ የተመዘገበው። ከዛ ውጭ ያሉ ደግሞ ሌሎች ፓርቲዎች ደግሞ ከፈለጉ ራሳቸውን አክስመው በቀኝ ከዚህ በኋላ ትችዋለ ማለት ይችላሉ። በዛ ሂደት አግባብ ስታየው የኢዴፓ ከኢዜማ ጋር የሚያገናኘው ነገር የለም። እኛ ጋር ያለውን መረጃም እንደ ከሰማ አያሳይም። የከሰመው ሰማያዊ ፓርቲ ብቻ ነው። ስለዚህ የኢዴፓ አመራሮች፣ በዶክተር ጫን የሚመራው አመራር የተለያዩ ዶክመንቶችን ለማስገባት ጥረት አድርገዋል። መክሰማቸውን የሚያሳይ ነው መክሰም አይልም። ለነገሩ ማለት በጣም ጉዳዩ ቴክኒካል ስለሆነ ለሚስኮት እንዳያጋልጥ ነው። መክሰም አይልም ግን የውህደትና የተለያዩ ስልጣኖችን ለስራ አስፈጻሚ የሚሰጥ የጠቅላላ ጉባኤ ያካሂደናል ብለው ነበር። ግን ጠቅላላ ጉባኤው ላይ የፖለቲካ ፓርቲዎች ዲፓርትመንት የኢትዮጵያ ብሔራዊ ምርጫ ቦርድ ጠቅላላ ጉባኤው የሚቀሩት ነገሮች አሉ፣ ያልተሟሉ ነገሮች አሉ ብሎ ማሟላት አለባችሁ የዛ ጠቅላላ ጉባኤ ላይ የወሰናችሁትን ውሳኔ ህጋዊ እንዲሆን ብሎ የተወሰኑ ጥያቄዎችን አንስቶ ዝርዝር ጥያቄዎችን መልሶ ጠይቋቸዋል። ስለዚህ እነሱ ጥያቄዎች ተሟልተው ምርጫ ቦርዱ አያ የተደረገው ስብሰባ ትክክለኛ ስብሰባ ነው ብሎ እስካልወሰነ ድረስ የኢዴፓ ፓርቲ አልከሰመም ማለት ነው። ምርጫ ቦርድ ኢዴፓ የሚያውቀው በእነማን በኩል ነው ታዲያ? እንግዲህ ምርጫ ቦርድ አንድም ፓርቲ ሲያውቀው ከእና አመራሮቹ ነው ጉባኤ አካሄዱ ወይም በኢዴፓ ኬዝ በብሔራዊ ምክር ቤት አመራሮች ሲመርጥ ብሎ እናንተ የማሳወቅ ግዴታ አለባቸው እና በእነማን ነው የምታውቁት? እንግዲህ አሁን ቅድም እንዳልኩት ነው። ለመጨረሻ ጊዜ የሚታወቀው በነ ዶክተር ጫኔ ነው። በነ ዶክተር ጫኔ በኩል ደግሞ ፓርቲውን የማክሰም ወይም ደግሞ እንዋህዳለን የሚል ቴክኒካል ቃል ነው የተጠቀሙት። ኤኒዌይስ ልዩነት ስላላቸው በትርጉም ሲተረጎመ ፓርቲ ደረጃ እሱ እንዳስቸገር ብቻ እነሱ የጠቅላላ ጉባኤ ለማካሄድ ሙከራ አድርገዋል፣ ከተወሰኑ ወራት በፊት ከዛ እሱ ጠቅላላ ጉባኤያቸው አልተሟላም። እንዳልተሟላ ተነግሯቸዋል። በዚያ ሂደት ነው ያለው። በሌላ በኩል ግን ደግሞ ኢዴፓ ከዚህ በፊት አመራር እንዳመራር ተቀይረው መጥቶ አመራርነታቸው አቀያየራችሁ ሂደት አልተቀበልነውም የተባለ ደግሞ ሌላ አመራር አለው። እሱም አመራር አቶ አዳነ ታደሰ የሚመራው ማለት ነው። እና አቶ አዳነ የሚመራ አመራርም አለው። እነሱ አመራሮችም ደግሞ ከዚህ በፊት የነበረው የቦርዱ ውሳኔ ትክክል ስላልሆነ ይታይልን ደግሞ ብለው እኛ ጋር ደብዳቤ በተለያየ ጊዜ ያስገባሉ። ከዚህ በፊት የተሟላ ቦርድም ስላልነበረ ውሳኔ ወደ ኋላ ሄዶ ሪቫይዝ አልተደረገላቸውም። ግን ከዛ በኋላ ከዛ ቀጥሎ ደግሞ ቦርዱ ከተሟላ በኋላ ቦርዱ ከሚያያቸው ጉዳዮች ምናልባት ከዚህ በፊት የተሰራ የውሳኔ ልዩነት ካለው ብሎ ቦርዱ የሚያያቸው ጉዳዮች ይኖሩታል። ግን አሁን ባለው ሁኔታ በአቶ ጫን የሚመራ የዴፓ ክፍል አለ ፓርቲውን ለማክሰም ሙከራ እያደረገ ያለ ወይም ደግሞ ውህድ አለው የሚል ስልጣን በስራ አስፈጻሚ ተሰጥቶኛል ብሎ ጠቅላላ ጉባኤ አካሂዶ ጠቅላላ ጉባኤ ላይ ያልተሟሉ ነገሮች እየታዩለት ያለ አንድ ቡድን አለ። ሌላኛው ቡድን ደግሞ ከዚህ በፊት የተወሰነ ውሳኔ ሪቫይዝ ይደረግልኝና እሱ ሊታይልኝ ይገባል የሚል ቡድን አለ ማለት ነው። የኢዴፓን ሰባተኛ ድርጅታዊ ጠቅላላ ጉባኤ የሚያዘጋጅ ኮሚቴ ማቋቋማቸውንም የብሔራዊ ምክር ቤት አባላት አስታውቀዋል። ጠቅላላ ጉባኤውም በጥቂት ወራት ውስጥ እንደሚጠራ ነው በመግለጫው የተመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ተከታዩ ወደ ድሬዳዋ የሚያሻግረን ዝግጅት ነው። በድሬዳዋ ከሳምንት በፊት መቀስቀሱ የተነገረው ቺክን ጉንያ የተባለው ወረርሽኝ ከሰባት ሺህ በላይ ነዋሪዎችን ማጥቃቱን የጤና ቢሮ አስታውቋል። በሽታው በጤና ተቋማት ላይ ጫና እያሳደረ ነውም ተብሏል። ታማሚዎች ለበሽታው ተገቢ ትኩረት አልሰጠውም ይላሉ። ወረርሽኝ ለመከላከል ነገ በመላው ከተማዋ የጽዳት ዘመቻና የመድኃኒት ርጭት እንደሚካሄድ የአስተዳደሩ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። አዲስ ቸኮል ነው ያጠናቀረው። አስቻሉ አበራ ይባላል። ጋዜጠኛ ነው። በቅርቡ ይዞት ከነበረው የችኩን ጉኒያ ህመም እያገገመ ነው። ስለ በሽታውና የድሬዳዋ አስተዳደር ለበሽታው እየሰጠ ስላለው ምላሽ እንዲህ ይላል። ችጉንጉንያ በጣም ከባድ በሽታ ነው። የማያቋርጥ የሆነ ህመምን ያለው ራስ ምታት፣ ትኩሳት፣ እንዲ ምቾት ማጣት በጣም በቃ ራስን እስከ መጥላት የሚያደርስ በሽታ ነው ማለት ይችላል። ቅር የሚያሰኘው ደግሞ አስተዳድሩ ምንም ነገር ማድረግ አለመቻሉ ነው። ፌዴራል ጋቨርንመንትም በጉዳዩ ላይ መግለጫ አልሰጠም። የእኔ ነውም ብሎ ያሰበውም አይመስልም። እና በጣም የሚያሳዝነው አሁንም እየጨመረ ነው ያለው። የምልክቶቹ ላይ አሁን የተለያየ ነገር ነው የሚሰማው። አንዳንድ ሰው ላይ ቀለል ያለ ነገር ነው። አንዳንድ ሰው በሶስት ቀን በአራት ቀን የሚሻለው አለ። አንዳንድ ሰው ከሳምንት በላይ የሚተኛም ሰው አለ። ሽፍታም ይወጣበታለን ማይወጣበታለን መገጣጠሚያ ወይ ሁ ላይ ነው እስኪ በዚህ ረገድ ያስተዋልከውን ነገር ነው። ትክክል ነው። አሁን አንዳንድ ሰዎች በጣም ይጸናባቸዋል። አሁን ላይ ታምሜ ነበረ ኦልሬዲ አራት ቀናቶች ምናምን ነው የፈጁብኝ ለማገገም። አሁን ለምሳሌ ለቆ ሊሄድ ሲል ሽፍታ እንደ መውጣት ያደርጋል። ፊትህን ወዘቢስ ነው የሚያደርገው። ፊትህን ካየው አብዛኛው ሰዎች ፊታቸውን ተበላሽቶ ነው የሚሄደው። ቆዳህ ላይ ነጫጭ ነገሮች ጥሎ ይሄዳል። አንዳንዶቹ ላይ በጣም ይጸናል። አንዳንዶች ላይ አንድ ቀንና ሁለት ቀን አንድ ቀን ሚተኛለ አሁን ላይ አራት ቀን ነው እንትን ያልኩት። ጥሎብህም ያልፈው ጠባሳ ነው። አሁን ትልቁ ነገር ይሄ መገጣጠሚያዎች ላይ የእጅ መገጣጠሚያ የእግር መገጣጠሚያዎች ላይ በጣም ያመሃል። ስራ መስራት እስኪያስጠላህ ድረስ ሁለት ሊትር ውሃ ማንሳት እስከሚያቅት ድረስ ነው ጉልበትህን የሚፈጀው ማለት ነው። በግል ክሊኒክ የህክምና አገልግሎት እየሰጡ የሚገኙት ዶክተር አቤል መልካሙም ወረርሽኙ ጫናውን እያጠናከረ ነው ይላሉ። ባለፈው ሳምንትና ከአስር ቀን በፊት በሽታ የተያዙ ሰዎች የተወሰነ ሰፈሮች ነበሩ። የሚመጡት በሽተኞች ያው ከአዲስ ከተማ ከመጋላ አካባቢ ነበሩ እና ከዛ በኋላ ነገሩ በጣም አሳሳቢ የሆነ ከክልሉም ጋር ኮሚኒኬት ማድረግ የጀመርነው አዳዲስ ሰፈሮች ሰባተኛ ወደ ሳቢያን መስቀለኛ አካባቢ ሰዎች ሲመጡ ያው እየተስፋፋ የሚሄድ ነገር ነው የታየው እና እችን ሁለት ቀን ግን ስታብላይዝ የመሆን ነገር ይታያል። ይህን ነገር ያው በደንጊ ፊቨርም ጊዜ አይተነዋል። የተወሰነ ቀን ስታብላይዝ ያደረግና ከእንደገና ይነሳል። እና ብዙም ይህን ያክል ቀንሷል ወይስ ወይም በቁጥጥር ስራ ውልኗል ማለት አይቻልም። ዛሬ በመንግስት ኮሚኒኬሽን ጉዳዮች ቢሮ መግለጫ የሰጡት የጤና ቢሮ ኃላፊው ዶክተር ፉዋድ ከድር ባለፈው ሳምንት ሶስት ሺ ሰባት መቶ ገደማ የነበረው የበሽታ ተጠቂዎች ቁጥር ወደ ሰባት ሺ ሁለት መቶ ሀምሳ ስምንት ማሻቀቡን ተናግረዋል። ረሽኙ ያው ከተከሰተ በኋላ እንደ ጤና ቢሮ ብቻ ሳይሆን ስለ ከተማ ስራ አስኪያጅ ላይ ያሉት ጽዳትና ውበት አለ ከኛ ጋር ሲሰሩ የነበሩ ውሃ ልማትና መንገዶች አብረንንን በጋራ ታስፎርስ ተቋቁሞ የተወሰኑ ስራዎችን ለመስራት ተችሏል። ነገር ግን እነዚያ ስራዎች በቂ ያልነበሩ፣ የበሽታውም የመተላለፊያ መንገድ በጣም ቀላል በመሆኑ ምክንያት ከፍተኛ የሆነ ጫና ሊያሳድር ችሏል። በአሁኑ ሰዓት እስከ ትላንትና ድረስ እስከ ማታ ትላንትና ማታ ድረስ ወደ 7258 ሰዎች በቺቡኒያ ቫይረስ ተጠቅተዋል። ይሄ ቁጥር ያው እንደ ድሬዳዋ ከተማ ከተማዋን ብቻ የሚያካልል ነው። በትላንትና ውለት የከተማዋ ከንቲባ አቶ አህመድ መሀመድ ና ምክትላቸው አቶ ከድር ጅዋር በሳቢያን ና ድልጮራ ሆስፒታሎች ተገኝተው ህሙማንን ጎብኝተዋል። ዛሬ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ እስቅያስ ታፈሰ ከጤና ቢሮ ኃላፊው ጋር በሰጡት ጋዜጣዊ መግለጫ በነገ ውለት በሁሉም የከተማ አካባቢዎች የጽራት ዘመቻ ይካሄዳል ብለዋል። እስካሁን አንዳንድ ስራዎች እንዳስተዳደር እየተሰሩ የነበረበት ሁኔታ አለ በከንቲባው የሚመራ የተለያዩ ሴክተር መስሪያ ቤቶችን ያሳተፈ ቡድን በማደራጀት ይሄ ወረርሽኙ ከተከሰተበት ጊዜ ጀምሮ ቶሎ ወደ ስራዎች የመግባት ሁኔታ ነው የነበረው። ከአቅጣጫው አኳያ ሁለት መሰረታዊ ጉዳዮች የተወሰኑበት ሁኔታ ነው ያለው። አንዱ እና ትልቁ ነገር በሽታው መቆጣጠር የሚቻል ወይም ይሄ ወረርሽኝ በአጭር ጊዜ ውስጥ መቆጣጠር የሚቻል ከባድ ያልሆነ ነገር ነው። ነገር ግን ትልቅ ትኩረት እና የህብረተሰብ ድምር ተሳትፎ የሚፈልግ ነው። አንዱ የአካባቢው ንጽህና ላይ የሚያተኩር በመሆኑ እና የአቆር ውሃዎችን ለቢንቢዋ መራባት ምክንያት እንዳይሆነ የማድረግ ስራ ብቻ ነው ይህን ነገር ሙሉ በሙሉ እንድንቆጣጠር የሚያደርገን ስለዚህ በነዋሪው ተሳትፎ ሙሉ በሙሉ ከተሰራ በአጭር ጊዜ ውስጥ መቆጣጠር ይቻላል። ከዛ ውጪ የኬሚካል ርጭቱ በስፋት እንዲካሄድ የተቀመጠበት አቅጣጫ ነው ያለው በተለይ ስጋት የሚሆኑ ቦታዎች ላይ ቺኩንጉኒያ ቫይረስን የምታስተላልፈው ትንኝ በቀን የምትንቀሳቀስ በመሆኗ በአልጋ ጎበር ለመከላከል አስቸጋሪ አድርጓታል ብለዋል አመራሮቹ። ለዚህም የመድኃኒት ርጭቱና የጽዳ ዘመቻው የተሻለ መፍትሄ ያመጣል ባይ ናቸው። የህክምና ባለሙያው ዶክተር አቤል መልካሙ በሽታው ገዳይ ባለመሆኑ መጨነቅ አይገባም ይላሉ። የህመም ማስታገሻዎችና ፈሳሾችን በመውሰድ ከበሽታው መጋገም እንደሚቻል ገልጸው የመገጣጠሚያ ህመሙ ባስ ካለና የሰውነት ፈሳሽ ከቀነሰ ብቻ ወደ ህክምና ተቋማት ሄደው ድጋፍ ማግኘት ይችላሉ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል። አመሰግናለሁ አዲስ፣ ለዘገባው ተከታዩ ተመሳሳይ የጤና ስጋት የያዘ ዘገባ ወደ ሻሸመኔ ይወስደናል። በምዕራብ አርሲ ዞን በሻሸመኔና በሻላ ወረዳዎች ለተከሰተ የኮሌራ ወረርሽኝ ስድስት ሰዎች መጋለጣቸውን የሻሸመኔ ወረዳ ጤና አጠባበቅ ጽሕፈት ቤት አስታውቋል። ሁለቱ በሕክምና ተረድተው ወደ ቤታቸው መመለሳቸውን ኃላፊው አቶ መሐመድ ገመዴ ለአሜሪካ ድምፅ ገልጸዋል። በሽታውን ለመቆጣጠር ጥረት እየተደረገ መሆኑንም ኃላፊው አመልክተዋል። ዮናታን ዘብዴዎስ ተጨማሪ አለው። ወረርሽኙ ወደ ሌላ አካባቢ ተዛምቶ የከፋ ጉዳት እንዳያስከትል መንግስት መድኃኒትና ኬሚካሎችን ማከፋፈል እንዲሁም የተለያዩ የመከላከያ ስራዎችን ጀምሯል ነው ያሉትም የተገኘው ኮንፈርም የሆነ ሁለት ሰው ነው። ላብራቶሪ ገብቶች ደርጎ ማለት ነው። እዛ ደግሞ ሌሎቹ በተመሳሳይ ከንስቃቁ የታከሙና በመንግስት በኩል ያው የተለያዩ ስራዎች እየተሰሩ ነው ያሉት አንደኛው መንሲው እየተጠና ነበር ባለፈው ወይ ደግሞ የተለያዩ ስራዎች በመንግስት እየተሰሩ ነው ያሉት አንደኛው ኮሌራ ትሪትመንት ሴንትር ተና ብቻ ተቋቁሟል። ሶሻል ሞብላይዜሽን ስራዎች በወረዳ በዞን፣ በቀበሌም እየተሰሩ ነው ያሉት የውሀ ኬሚካሎች አንደኛ ማነሻ ሊሆን የሚችሉ መተላለፊያ መንገዱ የተበከለ ምግብና ውሃ፣ በውሃ በኩል ወደ አፋችን የሚገባው ነገር ነው። ይህን በሽታ ማለት የሚችለው ይህን ለመቋረጥ ያው የተለያዩ ስራዎች እየተሰሩ ነው ያሉ ተጎዱ ቤተሰቦች ደግሞ በሽታ የተገኘበት አካባቢ እየተሰጠ ነው። እና አንድ ፋሚሊ ላይ አንድ ኬስ ሲገኝ እዛ አካባቢ ያሉት ሰዎች ተጣርተው ከነሱ ጋር ንክኪ ያሉት የተሰጠው መድኃኒት አለ ከዛ ዶክስ ሳይክሊን የሚባል ዶክስ እየተሰጠ ነው። በአካባቢው ዝናብ የጣለ መሆኑን ተከትሎ በጎርፍና ድራሽ ውሃም እንዳይዛመት ጥረት ይደረጋል ብሏል። የሚታይባቸው በሻሸመኔ ወረዳ የቶጎ ቀበሌና የሻላ ወረዳ ንጹህ የመጠጥ ውሃ ጥረት ያለባቸው አካባቢዎች ሲሆኑ የአካባቢው ሰዎች የሚጠቀሙበትን ውሃ ለማከም እርምጃ መጀመሩን ተናግሯል። አቶ መሐመድ ወረርሽኙ ሽኙ በሻሸመኔና በሻላ ወረዳ ይታይ እንጂ መነሻው በአዋሳ ከተማ የሚገኝ የህጻናትና አቅመ ደካሞች ማገገሚያ የሆነው ማዘር ቴሬዛ ማዕከል ነው ይላሉ። የመዘር ቴሬዛ የሚባል ሀዋሳ ሪሃብሊቴሽን ሴንተር ለህጻናት የሚሰጠው እንትናን ነበር። እዛ ነው ማነሻው፣ የሚያሳየው ማለት ነው፣ ኢንዲኬሽን እዛ የተጎዱ ህጻናት ነ ህጻናች እንትን ማለት ነው፣ ምግብ ዙሪያ እዛ የሚወስዱት ምግብ ነበር። እዛ ነው ማነሻው። የሀዋሳ ከተማ ጤና መምሪያ ኃላፊ አቶ ቡሪሶ ብላሾ ግን በዚህ ሀሳብ አይስማሙም። በሐዋሳ ከተማ ውስጥ በሚገኙ ስምንቱም ክፍለ ከተሞች የኮሌራ ወረርሽኝ ምልክት እኛ አላገኘንም ነው ያሉትም ነገር ግን የት የሚከሰት የት ዋና ስራችን በጋራ መከላከል ነው ብሏል ኃላፊው። ማዘር ትሬዛ ማለት አኪም የሌላቸውን ህብረተሰብ የሚደግፍ ድርጅት ነው። ሶርሱ ግን በትክክለኛ የተረጋገጠ ማዘር ትሬዛ ነው የሚል እኛ የደረሰን የለም። ስምንቱም ክፍለ ከተማ በዚህ ኮንፊርም ያደረግ ነው እንደ ከተማ አስተዳደር የለም። ነገር ግን አጀሰንት እንደመሆናችን መጠን የትኛውም ነገር ሊከሰት ይችላል። ክሰቱ እንደ ኢቨንት ታይቶ ዋናው መከላከሉ ስራ የትም ሊከሰት ይችላል። ሲከሰት ደግሞ እርጀንት ሪስፖንድ ማድረግ ነው። ማዘር ትሬዛ ላይ ይሄ ነው የሚል ነገር እንደ ከተማ አስተዳደር ኦፍኮርስ፣ በእኛ ሰሚ ያለው በጣም ብዙ ልጆችን ከኒውትሪሽን ኢሹ ጋር ተያይዘው ያሉትን አድሚት አድርገው ይረዳሉ። እዛ አይደለም የተከሰተው፣ እዛ አድሚት የሆነ ሰው ነው። ከዛ ሪፈር ተደርጓል የደረገው በኮምፕሊኬሽን ከኒውትሪሽን ጋር ያለውን ወደ ሪፈራል የተደረገው አዋሳ ላይ ከዚህ ሳምፕል ተወስደው ይሄ ነገር አለ የሚል ነገር ምንም ኮንፊርም የተደረገ በሻሸመኔና በሻላ ወረዳ ወረርሽኝ ተከሰተ የተባለው ዘጠኝ ሁለት የወረዳው የጤና ጽሕፈት ኃላፊ አረጋግጠዋል። የኮሌራ ወረርሽኝ ከወራት በፊት በተለያዩ የአገሪቱ ክልሎች በኦሮሚያ ክልል ደግሞ ምዕራብና ምስራቅ ሐረርጌ በኋላ በኦሮሚያ ልዩ ዞን ተፈጥሮ ጉዳት ማድረሱ ይታወሳል። በኦሮሚያ ክልል በኮሌራ በሽታ የተያዙ ሰዎች ቁጥር 464 መድረሱን ሐምሌ 23 2011 ዓ ም ባወጣው ሪፖርት የጠቀሰው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በተደረገው ጥረት በቁጥጥር ስር መዋሉን ገልጾ ነበር። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የዮናታን ዘብድዮስን ለዘገባው እናመሰግናለን። አድማጮች ከፍተኛው የሱዳን ጀኔራል የወታደራዊና ሲቪሎች ውህድ የሆነውን መማክርት ለመምራት ዛሬ ቃለ መሃላ አፈጸሙ። መማክርቱ በዚያች ሀገር ብሔራዊ ምርጫ እስከሚካሄድበት የዛሬ ሶስት አመት ድረስ ሱዳንን ያስተዳድራል። ናባ ሙሀዲን ከካርቱም ባጠናቀረችው ዘገባ እንደ ጠቆመችው የቡድኑ ወይም የመማክርቱ ውህድ ታዲያ ስጋቶችን አሳድሯል ትላለች። ቆንጅታየ ዝርዝሩን ይዛለች የጦር ሰራዊቱና ሲቪሎቹ ተቃዋሚዎች በድርድር የመሰረቱት 11 አባላት ያሉት ሉዓላዊ ምክር ቤት መሪ ሆነው ጀነራል አብደልፋታ ቡርሃን ቃለ መሃላ መፈጸማቸውን የሱዳን የዜና አገልግሎት ሱና ዘግቧል። ምክር ቤቱን ለ21 ወራት ይመራሉ ተብሎ ነው የሚጠበቀው። ከዚያ በኋላ ደግሞ ከሲቪሎቹ መሀል እሳቸውን የሚተኳቸው ምክር ቤቱን ለአንድ አመት ከመንፈቅ ይመራሉ ተብሏል። ጠቅላይ ሚኒስትርነቱን የሚይዙትም እንዲሁ ቃለ መሐላቸውን ይፈጽማሉ። ጄኔራል ቡርሃን ለሰላሳ አመታት ስልጣን ላይ የቆዩት ፕሬዚደንት አልበሽር በህዝባዊ አመጽ መወገዳቸውን ተከትሎ ካለፈው ሚያዝያ ወር ጀምሮ ማለት ነው። ሀገሪቱን እየመራ ያለውን ወታደራዊ ምክር ቤት ሲመሩ ቆይተዋል። እንደ መሐመድ አሊ ሁሉ ቡርሃን ምክር ቤቱን እንዲመሩ መሰየማቸውን በስጋት የሚመለከቱ ተቃዋሚዎች አሉ። የሆነ ሆኖ እስኪ በትዕግስት የሚሆነውን እንይ እያሉ ናቸው። ቡርሃን በሰብና ላይ ወንጀል ፈጽመዋል። ለዚያ ነው የእሳቸው ለመሪነት መሳየም በጣም አወዛጋቢ የሆነው ህዝቡ ዘንድ ስጋት ፈጥረዋል ብለዋል ሙሐመድ አሊ። የሽግግሩን ወቅት የስልጣን ሚዛን ሊያዛባ ይችላል ብለው እንደሚሰጉ የሚናገሩት ተቃዋሚው ሙሐመድ አሊ፣ ይሁን እንጂ ህገ መንግስታዊ አዋጁ አሳሪ እስከሆነና የህግ የበላይነት እስከ ጸና ድረስ ማንም ሂደቱን ሊያጣመው አይችልም ብለዋል። ሲጓተት የቆየው የአስተዳደር ምክር ቤቱ ምስረታ በመጠናቀቁ ካርቱም ጎዳናዎች ላይ ነዋሪዎች በሆታ ደስታቸውን ሲገልጹ ታይተዋል። አንዳንዶች ግን አሁንም ቢሆን የፍትህ ስርዓቱ ነጻነት ላይ ስጋት አላቸው። الجمهور تركز معهم ف يعني الكونسيرن الرئيسي انه الناس تركز مع موضوع العداله موضوع تكوين قضاء مستغل والنيابه عامه مستغله والكلام ما زين تاج كتقاومو سلف تساتافيوچ اندو سيهونو ሉዓላዊ ምክር ቤቱ መቋቋሙ መልካም ነው፣ የሚያሰጋኝ የፍትህ ስርዓቱ ነፃነት ጉዳይ ነው ይላሉ። ለማንኛውም ህዝቡ አሁኑኑ ለስርዓቱ ነፃነት ከበሬታ መግፋቱን መቀጠል አለበት ብለዋል። ተንታኝ ሀሊል አልፋኪ በበኩላቸው ሉዓላዊ ምክር ቤቱ መቋቋሙ ለሀገሪቱ የሽግግር ተቋማት ግንባታ የመጀመሪያ እርምጃ ነው ብለዋል። ሉዓላዊ ምክር ቤቱ ተቋቁሟል። ጠቅላይ ዳኛው ኒማት ኮኮም ተሰይመዋል። አሁን ሱዳን በኦፊሴል በሽግግር አስተዳደር ስር ነች ብለዋል። ሀገሪቱ ሲቪላዊ መንግስት ለመመስረት የሚያስፈልጉት ተቋማት ግንባታ እንደምታመራ በወሳኝነት የሚያረጋግጥ እርምጃ ነው ይላሉ ተንታኙ። አመሰግናለሁ ቆንጂት ለዘገባው ክቡራትና ክቡራን አድማጮች በ19 ና በ25 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም በአህዱ ራዲዮ 94.3 በፌስቡክ ላይቭ አት ቪኦኤ አምሐሪክ በቀጥታ የሚሰራጭላችሁን የአሜሪካ ድምፅ ራዲዮ ጣቢያ ፕሮግራም ነው እየተከታተላችሁ ያላችሁት ሰለሞን የተከታዩ ዘገባችን ሩቅ አይወስደንም ምናልባትም ጥቂት ኪሎ ሜትሮች ወይም ማይሎች ከከተማችን ይውጣ እንጂ ባለታሪኮች ነው የሚቀርቡት ወይም ታሪኩን የተከታተሉት ነው። ቀደም ብለህ በመግቢያችን ላይ ለቅምሻ ድምጿን አሰምተሃል። ባልደረባችን ትዝታ በላቸውና ሌሎች በርካቶች አርባ አንድ እንደሚሆኑ ተነግረዋል። ዛሬ የሚገኙበትን አስታውቀህ ወደ ዝግጅት ብትመራ። እውነት ነው አሉላ። አሁን አየር ላይ ያለነው እኔ፣ አንተ፣ ንጉሱና አልሳንቶስ አማርኛው ክፍል የለም። ሌላው ባህር ላይ ነው ያለው አትላንቲክ ውቅያኖስ ዳርቻ ላይ ማለት ነው። እንዴት ነው የሆነው? ከትዝታ ጋር እንጨዋወታለን። አሁን ትዝታ ኖርፎክ ትገኛለች። ወደዛው እናልፋለን። ትዝታ እንደምን አመሸሽ? እንዴት ዋልክ ሰለሞን። እግዚአብሔር ይመስገን። መቼም የኖርፎክ ሙቀት እንዴት እያደረጋችሁ እንደሆነ መገመት ይችላለሁኝ። ዛሬ ይሞቃል ትንሽ ያው እንደ ዋሽንግተን ነው፣ ግን የባሰ የሚሞቅ ይመስለኛል። አትላንቲክ ባህር ዳርቻም ስላላችሁ ትንሽ ጋሌላል ይመስላል ዛሬው። ለማንኛውም ትዝታ እስቲ ምን ይሆን የዛሬ የኖርፎክ ጉዟችሁ አላማ? የኖርፎክ ጉዟችን አላማ ሰለሞን የአሜሪካ ድምጽ ራዲዮ እና ኖርፎክ ዩኒቨርሲቲ በትብብር ጥቁር አሜሪካውያን ለመጀመሪያ ጊዜ ይህን የአሜሪካን ምድር በባርነት የረገጡበትን አራት መቶኛ ዓመት በጋራ ለማክበር ነው። እንግዲህ እንደ ኢሮፓ አቆጣጠር በአስራ ስድስት መቶ አስራ ዘጠኝ ዓመተ ምህረት ሐምሌ ወር ፍጻሜ ላይ ነው አንዲት የእንግሊዝ ተወላጆች የፓይረት የባህር ላይ ወንበዴዎች ባህር ላይ ወንበዴዎች መርከብ ሀያ የሚሆኑ መሰረታቸው አንጎላ የሆነ አፍሪካውያንን አምጥታ እዚህ አሁን ካለንበት ከኖርፎልክ ዩኒቨርሲቲ ብዙም የማይርቅ ቼሳፒክ ቤ የተባለ የአሜሪካ ወደብ ላይ ያራገፈችው እነዚህ ፓይረቶች እነዚህን ሀያ የሚሆኑ አፍሪቃውያን ያገኙት ወደ ሜክሲኮ ያመራ ከነበረ የፖርቱጋሎች የባሪያ ፈንጋይ መርከብ ነው። እና ታሪኩ እንደሚለው እነዛ ባሪያ ፈንጋዮች በምግብና በቁሳቁስ እነዚህን ጥቁር አፍሪቃውያን ያኔ እንግዲህ በባርነት ተፈንግሎ ከአንጎላ የወጡትን ከፓይረቶቹ ጋር ይለዋወጣሉ። እነዚህም አምጥተው ለመጀመሪያ ጊዜ እዚህ የምዕራቡ ምድር ላይ ነኝን ሀያ ሰዎች ያራግፋሉ ማለት ነው። የባሪያ ንግድ ታሪክ የተጀመረበት ማለት ነው የምትነግርኛ አብሎ ብሎ እና እዛ ዛሬ ከተገኛችሁ በኋላ የምታደርጓቸው ክንዋኔዎች ምንድን ናቸው? ከኖርፎክ ዩኒቨርሲቲ ጋር የምትሰሩት እዚህ አሁን ባለንበት ቦታ አሁን እንደውም ገብተዋል። ውይይት ይደረጋል። ምሁራን ከተለያዩ ዩኒቨርሲቲዎች መጥተዋል ከቴምፕል ዩኒቨርሲቲ፣ ከዩሲኤልኤ እንዲሁም እዚህ ኖርፎክ ዩኒቨርሲቲ ውስጥ የሚሰሩ እንዲሁም ደግሞ ከዊልያምን ሜሪ የታሪክ ምሁራን እና የታሪክ ምሁራን ባርነት ላይ በጣም ብዙ መጽሐፎችን ያበረከቱ የጻፉ የሲቪል መብት ታጋዮች የተለያዩ ሙያ ላይ በዚህ ዙሪያ ላይ ያሉ ምሁራን ውይይት ያደርጋሉ። የውይይታቸው ርዕስ ይሄው የባርነት ጉዳይ ነው። ለአራት መቶ ዓመት የጥቁሮች ህይወት ምን ይመስላል፣ የጥቁር አፍሪካውያን ህይወት ምን ይመስላል የሚለው ነው። ከዛ ስለ ሪፓሬሽን ያወራሉ። ካሳ ማለትች ነው። እስካሁን ድረስ ደረሰው የዩናይትድ ስቴትስ ምክር ቤት ፊት ቀርቦ ህግ እንዲሆን ጥቁር አሜሪካውያን በሙሉ ካሳ እንዲከፈሉ የተጠየቀበት ነው። እስካሁን ውሳኔ አላገኘም። ስለሱ ውይይት ይኖራል። ከዚያም በላይ ባርነት ጥቁር አሜሪካውያን ህይወት ላይ ያለው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ህይወታቸው ላይ ያለው እንድምታ ምንድን ነው፣ የጥቁሩ ወጣት ህይወት ዛሬ ምን ይመስላል የሚሉትን ነው የሚወያዩት ስንት ትሆናላችሁ ለመሆኑ? ከአሜሪካ ድምፅ የሄዳችሁ ወደዛ? ከአሜሪካ ድምፅ የሄድነው ነው ከአርባ በላይ እንሆናለን። እነዚህም በቲቪ የሚዘግቡ ባልደረቦቻችን አሉ። እኛ በሬዲዮ በፌስቡክ፣ በሶሻል ሚዲያ የምናሰራጫለን። እንግዲህ እንደሚታወቀው ሰለሞን፣ የአሜሪካ ድምፅ ራዲዮ ዋናው አላማው የአሜሪካን ታሪክ ጥሩውንም መጥፎውንም የህዝቡን ባህሉን ለዓለም ህዝብ ማጋራት ስለሆነ እንደውም ዛሬ አይደለም የጀመረው። ሃሽታግ ቪኦኤ ፎር ሀንድረድ ሃሽታግ ስሌቭሪ በሚል በማህበራዊ መገናኛ ከጀመረ ቆይቷል፣ እና ዛሬ ፕሮግራሙ ውይይቱ ነው የሚካሄደው። በቀጣይነት እንግዲህ እኛም ለአድማጮቻችን ከዚህ ውይይት ያገኘነውን ግብዓት፣ ለምሳሌ ቆንጅት አሁን እየተዘጋጀች ነው ቅዳሜ ይህንን ለማቅረብ ከነገ በስቲያ እናቀርባለን ማለት ነው። በተለያዩ ቋንቋዎች እዛ ያላችሁት ከአፍሪካ ዲቪዥን ብቻ ነው ወይስ ከተለያዩ? መቼም የአሜሪካ ድምፅ በአርባ አምስት ቋንቋዎች ነው በአለም ዙሪያ የሚያሰራጨው፣ እና ከሌሎች አገልግሎቶች የተገኙ አሉ በር ሊዘጋ ነው ትለኛለች። ሰለሞን የመጣ ነው ከእኛ የቮይስ ኦፍ አሜሪካ ሰራተኞች የመጣ ነው። ከአፍሪካ ዲቪዥን ነው በአጠቃላይ። ነገር ግን ከዚህ የኖርፎክ ዩኒቨርሲቲ ተማሪዎች፣ እዚህ ማህበረሰብ ውስጥ የሚኖሩ ታላላቅ ሰዎች እንዲሁም ከሌላ ቦታ የመጡ ሰዎች አያለሁ። በጣም በርካታ ሰው ነው ያለው። መልካም ትዝታ፣ አሁንም በመርሃ ግብራችሁ መሃል ነው ጣልቃ ወጥተሽ እያነጋገርሽኝ ያለሽው፣ መመለስ ያለብሽ ይመስለኛል። ወደ ፕሮግራሙ እንዳልሽው፣ ከሰሞኑም ሰፋ አድርገን ለአድማጮቻችን እናካፍላለን፣ ታሪኩንም፣ የዛሬውንም ጉዟችሁን አላማና ውጤት። አመሰግናለሁ። አመሰግናለሁ። መልካም ውሎ ትዝታ፣ ላንተም እንዲሁ። ሰለሞን ከትዛ ጋር መልሳችሁ ግሩም ነበረ። አድማጮች ሰፋ ያለውን ዝግጅት ለቅዳሜ እንዲከታተሉም ቀጠሮ ሰጥታችኋል። መልካም ነው። ወደፊትም እንደዚሁ እንመጣለን። በነገራችን ላይ ባርነት በቁመናው ከአሜሪካ ታሪክ ከተሰረዘ ከአንድ መቶ ስድሳ ዓመት በላይ ሆኗል። ኢማንሲፔሽን ፕሮክላሜሽን ወይም ደግሞ የአርነት አዋጅ በአብርሃም ሊንከን ከተነገረ በኋላ ባርነት ቆሟል። ግን እስከ ቅርብ ጊዜ ድረስ እስከ ዛሬ ሀምሳ እና ወደ ስድሳ ዓመት አካባቢ ድረስ የእኩልነት አለመኖር፣ የማህበራዊ ፍትህ መጥፋት በዩናይትድ ስቴትስ ውስጥ ብዙ ትግል የዘር መድሎ ብዙ ትግል ሲደረግበት የቆየ ነው። እስከነ ማርቲን ሉተር ኪንግ ትግል ድረስ ህይወትን ሁሉ የጠየቀ ትግል ሲካሄድ ቆይቷል እና ስለዚህም ነው እስካሁን ድረስ ሽታው ከ ተጽዕኖዎቹ አሉ ዛሬም ድረስ የቆየው ብዙ ውይይቶች ይደረጋሉ። ትዝታ እንዳለችው ውይይቶቹንም ይዘን እንመለሳለን። የተከበራችሁ አድማጮች እናንተም እንድትሳተፉ በማህበራዊ መገናኛዎችም እንዲሁም በተለያዩ የመገናኛ ዘዴዎች ከአሜሪካ ድምፅ ጋር ባላችሁ እንጋብዛለን። ዝግጅታችን ይቀጥላል ይቀጥላል ዝግጅታችን። ሰለሞን ጥሩ ብልሃል በ22፣ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት የምናስተናግደው አሉላ ከበደና እኔም ሰሎሞን አባተ ነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። ቆየት ያልን ይመስላል ተገባዷል። አሁን በዚህ ሰዓት በየሳምንቱ የሚቀርበው ባህልና ማህበረሰብ ዛሬ ባህልና ማህበረሰብ ወደ ሰሜን ኢትዮጵያ ይወስደናል። የአሸንዳ በዓል በትግራይ ክልል በዛሬው ዕለት መከበር መጀመሩን ጠቅሶ የመቀሌው ዘጋቢያችን ያደረሰን ነው። መቀሌና አብዩ ዳዲ አዲ ከተሞችን ጨምሮ በተለያዩ የክልሉ አካባቢዎችም የተከበረ ነው። በመቀሌ ከተማ በዓሉ በተጀመረበት ፍርሃ ግብር የፕሬዝዳንት ሳህለ ወርቅ ዘውዴ ና የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል መገኘታቸውንም ጠቅሷል ሙልጌታ ጽበሃ የአሸንዳ በዓል በየዓመቱ በትግራይ በአብዛኛው አካባቢ ከነሐሴ 16 እስከ 18 የሚከበር ሲሆን እንዲሁም በአክሱም አይንዋሪ ተብሎ ነሐሴ 24 ይከበራል። በዓሉ በዛሬ ሁለት ባሎኒ ተብሎ በሚጠራ ስቴዲየም በመቀለ ከተማ በባህላዊ ጌጣጌጥና ባህላዊ ልብሶች የተዋቡ ሴቶች ማክበር ጀምረውታል። በበዓሉ የኢፌዴሪ ፕሬዚደንት ሳህለወርቅ ዘውዴ ና የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ተገኝተዋል። ፕሬዚደንት ሳህለወርቅ ዘውዴ በመድረኩ ባሰሙት ንግግር የአሸንዳ በዓል ባህላዊ ይዘቱን ተጠብቆ በድምቀት እየተከበረ እስካሁን እንዲደርስ የትግራይ ሴቶች የነበራቸውን አስተዋጽኦ ትልቅ ነውና ሊመሰገኑ ይገባል ብለዋል። ኢትዮጵያ እንደ አሸንዳ ያሉ ብዙ ሃይማኖታዊና ታሪካዊ ቅርሶች ባለቤት ናት ያሉ ፕሬዚደንቷም እነዚህ ሀብቶች፣ ለሕብረተሰብ ጥቅም ድርሻ አላቸው፣ ወደ ጥቅምም መቀየር ይገባል ብለዋል። እነዚህ ሀብቶቻችንን ጠብቀንና በአግራቦ ተንከባክበን ለመጪው ትውልድ ማስተላለፍ ከቻል ዛሬ ከሆኑት በላይ የኩራት የማንነት እና የገቢ ምንጮቻችን እንደሚሆኑ በሙሉ ልብ ለመናገር ይቻላል። የአሸንዳ በዓል ልክ እንደ መስቀል፣ ፍቼ፣ ጨንበላላ፣ የገዳ ስርዓት በዩኔስኮ እንደሚመዘገብ ያላቸውን ተስፋ ከፍተኛ መሆኑም ገልጸዋል። ሴቶች በአሸንዳ ጊዜ የሚሰጣቸውን ክብር አመቱን ሙሉ ሊሆን ይገባል በማለትም ተናግረዋል። የአሸንዳ በዓል ከአገራዊ እሴትነቱ ባሻገር ለእኔ የሚሰጠኝ ትርጉም እንደ ማህበረሰብ የሴት ልጆችን ነጻነት የሚያከብሩ በሕብረተሰባችን ውስጥ ያላቸውን ተገቢ ቦታ የሚያስታውሱ ባህሎችና አስተሳሰቦች እንዳሉን እና የጾታ እኩልነት እሳቢዎችን ለማደራጀት ሩቅ መሄድ እንደማያስፈልገን ነው። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የአሸንዳ በዓል ለማክበር ፕሬዚደንት ሳህለ ወርቅ ዘውዴ በመቀለ በመገኘታቸው አመስግኗል። የአሸንዳ በዓል በዩኔስኮ ለማስመዝገብ የክልሉ መንግስት እንደሚሰራም ተናግሯል። በአማጀንዳ የአሸንዳ በዓል የትግራይ ህዝብ ከጥንት ጀምሮ ሲያከብረው የኖረ ከቅርብ ዓመታት ወዲህ ደግሞ አስውቦ በድምቀት እያከበረ ያለው ሃይማኖታዊ ባህላዊና ህዝባዊ በዓላችን ነው። ከዚህ ጋር ተያይዞ የአሸንዳ በዓል ለማክበር ወደ ክልላችን የሚመጡ ጎብኚዎች ቁጥር እየጨመረ በመሆኑ የአሸንዳ በዓል የትግራይ ቱሪዝም በማሳደግ ያለውን ድርሻ ከፍተኛ ነው። በመሆኑም ከዚህ እንዲበልጥ ጥረታችን ማጠናከር አለብን ነው ያሉት። አሸንዳ ስናከብር የሴቶች ጥቃት ልንከላከል ይገባል። የሴቶች ጥቃት የሚኮነን ተግባር ነው ብለዋል። የትግራይ ሴቶች አሸንዳ ወደ ትውልድ እንዲተላለፍ ካደረጉት አስተዋጽኦ በተጨማሪ በአሁኑ ጊዜ ሰላማቸውን በሚገባ እየጠበቁ ይገኛሉ በማለትም ተናግሯል። ደቀ ሸንዳ ወይም የአሸንዳ ልጆች ለፍትህ ሰላምና ልማት ለማረጋገጥ ሲባል አንድነታቸው ሊጠብቁ ይገባልም ብለዋል። በዓሉ በክልሉ በሚገኙ ከተሞችና የገጠር ወረዳዎች በሙሉ በመከበር የሚገኝ ሲሆን በአብይ አድ ከተማ በመከበር ላይ በሚገኘው በዓል ላይም ከአማራ ክልል ሰቆጣ የመጡ ልዑካን በመሳተፍ ላይ ይገኛሉ። ያሸንዳ በዓል ምክንያት በማድረግ ከአዲስ አበባ ወደ መቀለ የኢትዮጵያ አየር መንገድ ከባለፈው አርብ ጀምሮ በረራዎች በመጨመር ዘጠና በረራዎች እንዳደረገ ምንጮች ለቪኦኤ ገልጸዋል። በዓሉ በሰላማዊ መንገድ እንዲከናወንም ጥብቅ የሆነ የጸጥታ እንቅስቃሴ እየተካሄደ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም ለአሸንዳ ሻደይ አሸንድዬ ሶለል በዓል የእንኳን አደረሳችሁ መልእክት አስተላልፏል። በሀገራችን ሴቶች ወደ አደባባይ እንዲወጡ አስተዋጽኦ ሲያደርጉ ከኖሩት በዓሎቻችን መካከል አንዱ አሸንዳ ሻደይ አሸንድዬ ሶለል በዓል ነው ብለዋል። አደባባዮች በአብዛኛው በወንዶች ብቻ ተይዘው በነበረበት በዚያ ዘመን እንደ አሸንዳ ሻደይ አሸንድዬ ሶለል ያሉ በዓላት መኖራቸው በበረሃ እንደተገኙ ቀዝቃዛ ምንጮች የሚቆጠሩ ናቸው በማለትም ገልጸውታል በመልእክታቸው ሴቶች በግጥሞቻቸው በዜማዎቻቸውና በጭፈራዎቻቸው ሀሳባቸውን ባህላቸውንና ምኞታቸውን እንዲገልጹ በማድረግ የማይተካ ሚና ነበራቸው ብለዋል። በደስታ ዘመናት ብቻ ሳይሆንም በአስቸጋሪ ዘመናትም ሲከበር የነበረ በዓል ነው ብለዋል። እህቶቻችን ዙሪያቸውን በአያሌ የመሰች ተከበው በእንቅፋትና በጫና ተይዘው እንኳን ተስፋ መቁረጥ የሚባል አልነካቸውም በማለትም ገልጸዋል። በዚህ መሰረትም የሚያጋጥሙን ችግሮች በመፍታት እንደ ሴቶቹ ብልጽግናችን እናረጋግጥ በማለት መልእክታቸው ዶክተር አብይ አህመድ አስተላልፏል የአሸንዳ ይገባል እስከ ነሐሴ አስራ ስምንት በትግራይ ክልል እየተከበረ ይቆያል ለአሜሪካ ድምፅ ሙሉጌታ ጽብሀ መቅለም አመሰግናለሁ ሙሉ ጌታ ለዘገባው አሸንዳ አሸንድዬን ለምታከብሩ ሁሉም መልካም የክብረ በዓል ጊዜ እንዲሆንላችሁ እንመኛለን የመኖሪያ ቤት መስሪያ ቦታ ለመጠየቅ ቀድሞ ለተደራጁና አዲስ ለሚደራጁ ማኅበራት አዲስ አሰራር መቀየሱን የአማራ ብሔራዊ ክልላዊ መንግሥት አስታውቋል። አስቴር ምስጋናው ተጨማሪ አላት። አቶ ይበልጣል ማለደ የባህር ዳር ከተማ ነዋሪ ናቸው። ከ2007 ዓመተ ምህረት ጀምሮ የመኖሪያ ቤት መስሪያ ቦታ ለማግኘት በማህበር ተደራጅተው እየተጠባበቁ ይገኛሉ። ከአመት አመት ግን ቦታ የማግኘት እድላቸው እየጠበበ መምጣቱን ይናገራሉ። ከ2007 ጀምሮ በማህበር ተደራጅተን ያው እንደምታውቁት የመንግስት ሰራተኛ ከገንዘብ ከአብቁተ ተበድረን እስካሁን ምንም እንትል የለው። ማለት ማህበራት የሰጡትን ይሰጣሉ። ግን እኛም በአጋጣሚ በጣም ነበረ በጣም አልደረሰንም እስካሁን አብቁተም ያው ወለድ የከፈን ነው በዛ እውቅና ካገኘ በኋላ መመሪያው ላይ እስከ አንድ አመት ድረስ ግዴታ መሰጠት አለበት ይላል። ግን እኛ እስካሁን ምንም ነገር እንትን ያለ ነገር የለም ማህበራት ላይ ማለት ነው። አመት በላይ ብሩም ዝግ አካውንት ነው፣ እኛም እየተጠቀምንበት አይደለም። ወለድ ላብቁታ እየከፈልን ነው ያለው። እስካሁን መሬት የለም ነበር ሲባል የነበረው አሁን ደግሞ ለተወሰኑ ማህበራት ተለቋል። አሁን ደግሞ የእኛ ቁሞ ነው ያለ። እስካሁን ያ አሁን እንደምታውቂው አሁን በጣም ኑሮውን በጣም እየከበደ ነው። የቤት ክራይ በየቀኑ ሲጨምር እንደምታውቂው የእኛ ሀገር አከራይ አንስቶ ነው ዝም ብሎ ይህን ያህል ጨምር የሚለው በምንም መስፈርት የለውም። ያንም መንግስት አይቆጣጠርም። እኔ ሰይድ አሊ አህመድ ይባላለኝ የምኖረው እዚሁ ባህር ዳር ከተማ ነው። ከ2006 ጀምሮ ነው የተደራጀ ነው። በወለድም ተበድሮ የሚያስገባ ሰው አለ። ያንን ሁላ ችግሩ ተቋቁሞ የቤት ችግሬን እቀርፋለውኝ ብሎ ህብረተሰቡ መንግስት ደግሞ የተደራጁትንና እውቅና የሰጧቸውን ሐምሌ 2011 እስከ ሐምሌ አምስት ድረስ ሰጥቼ ጨርሳለኝ የሚል መግለጫም ሰጥቶ ነበረ። ሁለት ሶስት እንዲህ አይነት መግለጫ ከተሰጠ በኋላ ነገር ግን የሚነገረውና የሚሰራው አንድ አይነት ሊሆን አልቻለም። እንደናቶ ሰይድ በአማራ ክልል የመኖሪያ ቤት ለመገንባት ከመንግስት ቦታ ለማግኘት የሚጠባበቁ ዜጎች በርካቶች ናቸው። የክልሉ መንግስት ታዲያ የነባር ማህበራትን ጥያቄና አዲስ የመኖሪያ ቤት መስሪያ ቦታ ለማግኘት ለተደራጁ ማህበራት የተሻለ መመሪያ አዘጋጅቻለሁ ይላል። የአማራ ክልል ከተማ ልማት ቤቶችና ኮንስትራክሽን ቢሮ ምክትል ቢሮ ኃላፊ አቶ ምስራቅ ተፈራ እንደተናገሩት የቅድሚያ ተጠቃሚነት ማለትም በጋራ ሆኖ በጋራ ህንፃ የሚገነቡ ማህበራት ቅድሚያ ያገኛሉ የሚል መመሪያ አለን። ያንን መመሪያ እንዴት ሊፈጸም እንደሚችል በቅርቡ ከብዙ ጥናት በኋላ መፈጸም የሚቻልበትን አግባብ እና ይህንንም ደግሞ የሚያበረታታ የማስፈጸሚያ መመሪያ መመሪያ ቁጥር 4/2011 የሚባል አዲስ መመሪያ አውጥተናል። እዚህ ላይ የተዛባ ስዕል ስለተያዘ ግልጽ የሆነ መረጃ ኑሮት ህብረተሰባችን የመመሪያውን ሀሳብ ተረድቶ ከዛ ጋር በሚመጥን መንገድ ወደ ስራ ውስጥ ገብቶ ከተሞቹም እንዲያድጉ፣ ህብረተሰቦቻችን ህዝባችንም የቤት ችግሩን እንዲፈታ የሚያስችል አሰራር ነው። በጋራ ህንፃ ለሚገነቡ ቅድሚያ እንዴት መስጠት እንደሚቻል የሚተነትን ወይም አሰራሩን የተሟላ የሚያደርግ መመሪያ ነው የወጣው። መመሪያ ቁጥር 4/2011 ማለትም በቅርቡ የወጣው መመሪያ የማስፈጸሚያ የአሰራር መመሪያ ነው። በነበሩት መመሪያዎች ላይ ተደምሮ ውጤት ሊያመጣ የሚችል እንጂ ራሱን ችሎ ሌሎቹን ሽሮ የሚሄድ መመሪያም አይደለም በባህሪውና። እዚህ ላይ ግንዛቤ መፍጠር እጅግ አስፈላጊ ሆኖ ተገኝቷል። በከተሞች እያደገ የመጣውን የመኖሪያ ቤት ግንባታ ፍላጎት ለማሟላት የመሬት አቅርቦት አለመኖር፣ የመሰረተ ልማቶች በተገቢው መልኩ ተደራሽ አለመሆን፣ ከተሞችን ወደ ጎን ከማስፋት ይልቅ ወደ ላይ ማሳደጉ ይሻላል ተብሎ ከነባሩ ጋር ተዳምሮ የሚሰራ መመሪያ ነው የወጣው ይላሉ አቶ ምስራቅ። ከዚህ በፊት ተደራጅተው የመስሪያ ቦታ ለሚጠባበቁ ማህበራት ሁለት እድል አላቸው ይላሉ። ነባር ማህበራት አሁን ተደራጅተው ያሉት ማህበራት ወደዚህ የመግባት እድላቸው ሰፊ ነው፣ ይችላሉ። የለም በዛኛው መንገድ መቀጠል እፈልጋለሁ ካለ ግን ይህንኛውን ቅድመ ሁኔታ ወስዶ በዚህ ቅድሚያ ለመውሰድ ከኋላ የመጣም መውሰዱ ምንም የሚጋጭ ችግር የለውም። ለሁሉም የተከፈተ ነው ይችላል። ቅድሚያ የማግኘት ሁኔታ ሲመጣ ሁሉም ቅድሚያ ለማግኘት በሚመጡት መካከል ግን ቅደም ተከተሉ መመሪያ ቁጥር 28/2009 በነበረው መሰረት በቅደም ተከተላቸው ተፈጻሚ ይሆናል። ማለት አዲስ ዛሬ የሚቋቋመውና ከነባሩ ወደ የጋራ ሕንፃ መገንባት ማህበር መምጣት እፈልጋለሁ የሚል ሁለቱ ቢመጡ ነባሩ ቅድሚያ የማግኘት እድሉ እንደተጠበቀለት በሁለቱ ይቀጥላል። ማለት ማህበራቱ በሚያሰሩት ኪነ ህንፃ ዋጋው እንደሚለያይም አቶ ምስራቅ ተናግረዋል። ዋጋውን በሚመለከት እኛ ያስቀመጥነዋለን፣ ግን የሚያሰሩት ዲዛይን እና ዲዛይኑ በሚገባ ተመዝኖ በሚገኘው መንገድ የሚለያይ ነው የሚሆነው። በእኛ በኩል በጥናት እንደተረጋገጠው ለአንድ መኝታ ለሁለት መኝታና ለሶስት መኝታ በየክፍሎቹ ያለ የዋጋ ተመን ተቀምጧል። ከ355 እስከ 525 ልዩነት አለው። እንደ ከተሞቹ ይዘትና እንደ መሬቱ አይነት ሊለያይ ይችላል። የዋጋ ሁኔታ፣ የመደራጀት ምጣኔ ስንት ማህበር ነው ማደራጀት የታሰበ የሚባለው፣ ተደራጅቼ ዓመት ከጠበቅኩ የማግኘት መብት አለኝ ብሎ የማሰብ አለ። ከተሞቹ እውቅና ካገኘ በአንድ ዓመት ጊዜ ውስጥ የመስጠት መብት የተሰጣቸው ለከተሞች ነው። ለዝግጅት የመጀመሪያ መነሻ የሚሆነው የከተሞች ያላቸው የቦታ ምጣኔ ለዚህ ለቤት መስሪያና ከተሞቹ የመኖሪያ ቤት ችግርን ለመፍታት ካላቸው ካላቸው ችግር የመኖሪያ ቤት ችግር አንጻር እየተመኑ በከተሞቹ የሚወሰን ነው። የሚሆን ያ አባሽ ችግሩ ካልሆነና ከተማው ከሱ በላይ አስቀድሜ የምሰራቸው አለኝ ብሎ ካመነና እንዲሁም ደግሞ ቦታ እጥረት ካለበት ባለው የቦታ ምጣኔ የመስጠት ስልጣን ያለው በመመሪያዎቹ ለከተሞቹ ነው። ከተሞቹ የሚመሩት በአመራሮቹ ነው። ግን ህዝብን አማክረው አወያይተው ስለሆነ የየራሳቸው ቅር ስላላቸው በዛ መንገድ የሚታይ ነው። በአማራ ክልል የመኖሪያ ቤት መስሪያ ቦታ ለማግኘት በማህበር ተደራጅተው ከሚጠባበቁ ውስጥ በዚህ አመት ብቻ ከ42 ሺ በላይ ግለሰቦች ቦታ ማግኘታቸው ተጠቁሟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህርዳር። አመሰግናለሁ አስቴር። ወደ ተከታዩ ወይም ወደ ምሽቱ የመጨረሻ ዘገባ እናልፋለን። ከዛ በፊት ግን አጠር ያለች የፕሮግራም ማሳሰቢያ አለችኝ። ቀድሞ ቴጌመንን ተብሎ ይታወቅ የነበረው የካቲት አስራ ሁለት ትምህርት ቤት ወደ አዳሪ ትምህርት ቤትነቱ ይመለሳል መባሉ ስጋት ያሳደረባቸው ባለሙያዎችና የትምህርት ቤቱን ባልደረባዎች አሉ። ሁኔታውን በቅርብ እየተከታተለ ያለው መለስካቸው አመሃ ከግራም ከቀኝም ያሉ ተሳታፊዎችን የውይይቱ ሰዎችን አነጋግሮ ዘገባ አለው። በነገው ምሽት ይቀርባል። ተከታተሉን። ወደ መጨረሻው ዘገባችን እንለፍ። ስፖርት። የምሥራቅና የመካከለኛው አፍሪካ የእግር ኳስ ማኅበራት ምክር ቤት ሴካፋ የመጀመሪያው ከአስራ አምስት ዓመት በታች ወንዶች ግጥሚያ አስመራ ላይ የተካሄደ ነው። የዛሬውን የግጥሚያዎቹን ውሎ ብርሃነ ብርሃ እንደሚከተለው አጠናቅረዋል። ዛሬ ነሐሴ 22 ወደ ግማሽ ፍጻሜ የማለፍ እድላቸውን የሚያሰፉበትን ወሳኝ ጨዋታቸውን ያደረጉት የኤርትራና የኬንያ ብሔራዊ ቡድኖች ከ15 ዓመት በታች በኬንያ ሁለት ለአንድ አሸናፊነት በመጠናቀቁ ኬንያ ወደ ግማሽ ፍጻሜ ማለፍ ችላለች። የኤርትራ ብሔራዊ ቡድን በአስመራ ስታዲየም በተገኙ በሺዎች የሚቆጠሩ ደጋፊዎች ታጅቦ ተደጋጋሚ ሙከራዎችን ቢያደርግም የኬንያ ግብ ጠባቂ ጎሎቹን በማኮላሸቱ ለመሸነፍ ተገደዋል። የኤርትራ ብሔራዊ ቡድን ከእረፍት በኋላ ጎል በማግባ አቻ መሆን ችሎ ነበር። ጨዋታው ሊጠናቀቅ አንድ ደቂቃ ሲቀረው ግን የኬንያ ብሔራዊ ቡድን ሁለተኛ ጎል በማግባት ማሸነፍ ችሏል። በሌላ ጨዋታ የሶማሌ ብሔራዊ ቡድን የሱዳን አቻውን ሁለት ለዜሮ በሆነ ውጤት አሸንፏል። እስካሁን በተደረገው የምድብ አንድ ጨዋታ ኬንያ በአራት ጨዋታ በ11 ነጥብ ስምንት ጎሎች አንደኛ፣ ቡሩንዲ በሶስት ጨዋታ በሰባት ነጥብ አራት ጎሎች ሁለተኛ፣ ኤርትራ በሶስት ጨዋታ በሶስት ነጥብ ሶስተኛ፣ ሶማሌ በሶስት ነጥብ አራተኛ፣ ሱዳን በዜሮ ነጥብ አምስተኛ ደረጃ ደረጃ ላይ ተቀምጠዋል። በወጣው መርሃ ግብር መሰረት ነገ ታንዛኒያ ከሩዋንዳ፣ ኡጋንዳ ደግሞ ከደቡብ ሱዳን ጨዋታቸውን ያደርጋሉ። ብርሃነ በርሃ ለአሜሪካ ድምፅ ከአስመራ። አመሰግናለሁ ብርሃነ ለዘገባው። ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት በቀጥሎ ይቀርባል። ያስተናገዷችሁ ሰሎሞን አባተና አሉላ ከበደ፣ የዕለቱ ዋና አዘጋጅ ሰሎሞን አባተ ራሱ፣ እንዲሁም ሌሎች ባልደረቦቻችን ጋር በዚሁ እንሰናበታለን። ሰላም፣ ደህና ደሩ።